ጤናና አካባቢ ሰላም ጤና ይስጥልን አድማጮቻችን። በኢትዮጵያ በተለያዩ ጊዜያት ድንገት በሚጀምር አጣዳፊ ተቅማጥና ትውከት ወይም አተት በሽታ ሰዎች መጠቃታቸው ተደጋግሞ ይገለጻል። ሆኖም በሽታው ከኮሌራ ጋር ግንኙነት እንደሌለው ነበር ሲገለጽ የቆየው። ከሰሞኑ የጤና ጥበቃ ሚኒስቴርና የሕብረተሰብ ጤና ኢንስቲትዩት ያወጡት መረጃ ግን በአተት ከተያዙ ሰዎች መካከል በኮሌራ የተያዙ መኖራቸውን በቤተ ሙከራ መረጋገጡን ጠቁመዋል። እንደ መግለጫው በሽታው አዲስ አበባን ጨምሮ በአራት ክልሎች ታይቷል። የዛሬው የጤናና አካባቢ ዝግጅት በበሽታው መንስኤዎች፣ በሽታው የከፋ ጉዳት ሳያደርስ መደረግ ስለሚገባቸው ጥንቃቄዎች እንዲሁም አተተስ ኮሌራ ነውን ለሚሉት ማብራሪያ አካቷል። አብራችሁን ቆዩ። ዓለም አቀፉ የጤና ድርጅት ኮሌራ ቫይብሮ ኮሌራ በተባለ ተዋሲ አማካኝነት የሚመጣና አንጀትን የሚያጠቃ በሽታ ነው። በሽታው በዚህ ተዋሲ በተበከለ ምግብና ውሃ አማካኝነት የሚመጣ ሲሆን ድንገት የሚጀምር አጣዳፊ ተቅማጥና ተውከት ምልክቶቹ ናቸው። የሰውነት ፈሳሽን በማሟጠጥና አቅም በማሳጣት ተገቢው ሕክምና ካልተደረገ በጥቂት ሰዓታት ውስጥ ለሞት ሊዳርግ የሚችል በሽታም ነው። ኮሌራ ተላላፊና በወረርሽኝ መልክ የሚከሰት ሲሆን የበሽታው ምልክቶች መታየት ከጀመሩ አምስት ቀናት ውስጥ የመግደል ኃይሉም ከፍተኛ መሆኑን የዓለም አቀፉ የጤና ድርጅት መረጃ ያሳያል። ይህ በሽታ በኢትዮጵያ በአሁኑ ጊዜ በአማራ፣ በትግራይ፣ በኦሮሚያ እና በሶማሌ ክልሎች እንዲሁም በአዲስ አበባ ከተማ መታየቱን የኢትዮጵያ ጤና ጥበቃ ሚኒስቴር አስታውቋል። ሚኒስትሩ ዶክተር አሚር አማል በተለይ ለዶቸ በለን እንደገለጹት በተጠቀሱት ቦታዎች በመቶ የሚቆጠሩ ሰዎች በአጣዳፊ ተቅማጥና ትውከት ተይዘዋል። ከነዚህ መካከል በዘጠኝ ሰዎች ላይ የኮሌራ በሽታ ተገኝቷል። በዚህ ኢትዮጵያ ውስጥ በአራት ክልሎችና በአዲስ አበባ ወደ ሶስት መቶ ስልሳ ስድስት አሁን እስከዛሬ ባለው መረጃ ወደ ሶስት መቶ ስልሳ ስድስት የሚሆኑ ሰዎች አጣዳፊ ተቅማጥና ትውከት ታመዋል። እነዚህ የታመሙ ሰዎችን በሁሉም አካባቢ ሕክምና እንዲያገኙ ተደርጎ ከነዚህ ውስጥ ዘጠኝ ሰዎች በተደረገው ምርመራ ኮሌራ ተገኝቶባቸዋል። ለዚከሱ መስሳ ስድስቱ ዘጠኝ ናቸው ኮሌራ ይጠቁት ያው ግን ለሁለት ኮሌራም ሆነ ኮሌራም ሳይሆን ቢቀርም የሚደረገው ህክምና ተመሳሳይ ነው። ሳፖርቲቭ ነው፣ የመድኃኒት አይደለም የሚሰጠው። በበሽታው የሞቱ ሰዎች አሃዝ ይታወቃል። እስካሁን ድረስ በጤና ተቋም ላይ አሁን እሱም አጠቃላይ በጤና ተቋም ላይ በሽታው ከጀመረበት ሰዓት ጀምሮ ዘጠኝ ሰዎች ህይወታቸው አልፏል። የእጣም ርቆታ የሚኖሩ መድረስ ያልቻሉ ሰዎች መክኒቃም በቀላሉ መምጣት ያልቻሉ ናቸው። በተለይ አንዳንድ ቦታ በጣም ስካተርድ እና ሩቅ የሆኑ ቦታዎች ላይ ስለሆነ ነበረ በዛ ልክ በፍጥነት ወደ ጤና ተቋም መምጣት አልቻሉም። እንደዚህም ደግሞ ሌላ ተያያዥ የሆነ በሽታም ነበረባቸው ከክሮኒክ የሆነ ዲዚዎች። ስለዚህ አንድ መከላከል ማምዳ እየሰራን ያለ ነው። የኢትዮጵያ የጤና ጥበቃ ሚኒስቴርና የሕብረተሰብ ጤና ተቋም የኮሌራ በሽታ መከሰቱን ካሳወቁ ወዲህ በሽታው በሕብረተሰቡ ዘንድ ካሳደረው ስጋት ባሻገር አተት ኮሌራ በሚለው ቃል ተቀየረ እንጂ በፊትም ቢሆን በሽታው ነበር የሚለው ጉዳይ መነጋገሪያ ሆኖ የሰነበተው። እናም አተት ኮሌራ ነውን አልናቸው ዶክተር አሚርን። ተዋሳያን ሊመጣ ይችላል። በባክቴሪያም ይመጣል፣ በቫይረስ ይመጣል። ስለዚህ በላብራቶሪ ጠቃላይ ሰገራ ምርመራ ተደርጎ መነሻው ምን እንደሆነ እስኪታወቅ ድረስ በምልክቶች ብቻ በማየት ሰው በተደጋጋሚ ታስቀመጠው እንደም በተደጋጋሚ ያስታወቅ ከሆነ እና ያ ደግሞ በጣም አጣዳፊ ከሆነ አጣዳፊ ተቅማጥና ትውከት ይባላል። በላብራቶሪ ሲታይ ቫይብሮ ኮሌሬ የሚባል ተዋሳያን ከተገኘ ደግሞ ኮሌራ ይባላል ማለት ነው። ስለዚህ የተለያየ ስም አንድ ያተት አንድ ኮሌራ የተለያየ አንድነት ምናምን ሆነ ሳይሆን በቃ ሁሉም ኮሌራ በሙሉ አተት ተብሎ ሊገለጽ ይችላል። አተት ሁሉ ግን ኮሌራ አይደለም። በተለይ ሳምፕል ተወስዶ ቫይብሮ ኮሌራ የሚባለው ተህዋሲያን እስካልተገኘ ድረስ በሌሎቹ ቫይረሶች በሌላ ባክቴሪያ እስከመጣ ድረስ ከዛ ጋር የተያያዘ በሽታ ስለሚሆን አጠቃላይ በህመሙን በማየት ምልክቶችን በማየት የሚታየውን በሽታ አጣዳፊ ተቅማጥና ትውከት ይባላል። በላብራቶሪ ደግሞ ካልቸር ተደርጎ በሚገኘ ውጤት ደግሞ የቫይብሮ ኮሌራ ከተገኘ ኮሌራ አተት እየተባለ የሚጠራው ስሙ ተቀይሮ አይደለም ብሎኛል። ስለዚህ ለመጀመሪያ ጊዜ ነው አሁን የታየው ማለት ይቻላል። አሁን በቀደሙት ጊዜ በዚህ በተፈናቃዮቹ አካባቢም ሶማሌ ክልል ታየ የሚባል ነገር ነበረ፣ በ2017 አካባቢና ስለዚህ እስካሁን የነበሩት ስላልተረጋገጡ ነው ወይስ ተረጋግጠው ሁሉም አተት ነው የነበሩ ኮሌራ ለመጀመሪያ ጊዜ ነው ማለት እንችላለን። ኢትዮጵያ ውስጥ አሁን የመጀመሪያ ነው የሚል እምነት የለኝም። ምክንያቱም አንድ ባክቴሪያ የአንድ የሀገር ከገባ በኋላ በደንብ ስራ ሳይሰራ አይወጣም እና የተለያዩ ጊዜ ተከስቷል። ኢትዮጵያ ውስጥ በሽታውን ያንን በዛ በነበረው አቅም በላብራቶሪ አይቶ አረጋግጦ መናገር ያለመናገር ጉዳይ ወይም በተለያዩ ምክንያቶች ያለመግለጽ ካልሆነ በስተቀር ኢትዮጵያ ውስጥ ነበረ፣ ድሮም ነበረ። አሁንም ያው የተከሰተው በሽታ ነው። ቅድም የገለጽኩት አተት እና ኮሌራ የተለያየ ነው አንድነት ነው የሚለው ኮንፊውዥን ስላለ እሱን ለማጥራት ነው የገለጽኩት እንጂ ስለ ድሮ ኮሌራ አልነበረም በሚለው አይደለም። የኮሌራ በሽታ ዋና ዋና ምልክቶቹ አጣዳፊ ተቅማጥና ትውከት፣ ራስ ምታትና የቆዳ መሸብሸብ ሲሆኑ ምልክቶቹ የታዩበት ሰው በአፋጣኝ ወደ ጤና ተቋም መሄድና በቂ ፈሳሽ መውሰድ እንደሚኖርበት ባለሙያዎቹ ይመክራሉ። በሽታውን ለመከላከልም የግልና የአካባቢ ንጽህናን መጠበቅ፣ መጸዳጃ ቤት ደርሰው ሲመለሱም ሆኖ ከምግብ በፊት እጅን ቢቻል በሳሙና ካልሆነም በውሃ በደንብ መታጠብ፣ ምግብን በደንብ አብስሎ መመገብና የመመገቢያ ቁሳቁሶችን በንጽህና መያዝ እንዲሁም ውሃን በማፍላት ወይም በማከም መጠቀም ይመከራል። የንጽህና ጉድለት እንዲሁም ንጹህ የመጠጥ ውሃና የምግብ እጥረት ከበሽታው ጋር በቀጥታ የሚያዙ በመሆናቸውም ኮሌራ የድህነት በሽታ በሚልም ይታወቃል። የዓለም አቀፉ የጤና ድርጅት መረጃ እንደሚያሳየው የኮሌራ በሽታ ከጎርጎሮሳዊ 2005 ዓ.ም ጀምሮ በደሀ አገሮች እየጨመረ መጥቷል። በተለይ ኢትዮጵያን በመሳሰሉ መሰረተ ልማቶች ባልተሟሉባቸው ሀገራት ከንጹህ መጠጥ ውሃ እጥረት ጋር ተያይዞ የአካባቢና የግል ንጽህና ለመጠበቅ አስቸጋሪ በሆነባቸው ቦታዎች በሽታው የከፋ ጉዳት ያደርሳል። ሰዎች ተፋፍከው በሚኖሩባቸው ቦታዎች በሽታው የመዛመት እድሉ ከፍተኛ በመሆኑም በወረርሽኝ መልክ የሚከሰትባቸው አጋጣሚዎች ከፍተኛ ሰራተኛ ነው። በዚህ ረገድ ከቀያቸው ተፈናቅለው በአንድ አካባቢ ሰፍሮ በሚገኙ ሰዎች ላይ ሊያስከትል የሚችለው አደጋም በቀላሉ የሚታይ አይደለም። በሌላ በኩል ከመጪው ክረምት ጋር ተያይዞ በአዲስ አበባ ከተማ በ169 ቦታዎች የጎርፍ አደጋ ሊከሰት እንደሚችል የእሳትና ድንገተኛ አደጋ በቅርቡ ቅድመ ማስጠንቀቂያ ሰጥቷል። የንጹህ መጠጥ ውሃ አቅርቦትን በተመለከተም በከተማዋ ውሃ በፈረቃ የሚያገኙ አካባቢዎችም ብዙዎች ናቸው። እነዚህንና የመሳሰሉትን አባባሽ ምክንያቶች ባሉበት በሽታው የከፋ ጉዳ ሳያስከትል ለመከላከል አስቸጋሪ ይመስላል። የጤና ጥበቃ ሚኒስትሩ ዶክተር አሚር እንደሚሉት ግን ሁኔታው የቱንም ያህል አስቸጋሪ ቢሆንም ከክረምቱ መምጣት ጋር ተያይዞ አተትንም ሆነ ኮሌራን ለመከላከል እንዲሁም በሽታው ሲከሰት ህመምተኞች በቶሎ ሕክምና እንዲያገኙ ለማድረግ ህብረተሰቡና የተለያዩ መስሪያ ቤቶችን ያሳተፈ ስራ ተጀምሯል። የበሽታው መነሻ ሰዎች በብዛት የሚሰባሰቡባቸው ቦታዎች በተለይም የሃይማኖት ቦታዎች በመሆናቸው ከሃይማኖት አባቶች ጋርም የጥንቃቄ ስራ እየተሰራ የሚሰራ መሆኑን ያስረዳሉ። የሌሎች ሴክተሮች በአንድነት ሆኖ ስራዎችን ጀምረዋል። የሃይማኖት አባቶች በተለይም ደግሞ የእነዚህ የበሽታዎች ዋና መነሻ የሚሆኑ ህብረተሰቡ በብዛት የሚሰበሰበበት ቦታ ስለሆነ እንደ ጸበል ቦታዎች እንደዚሁም ደግሞ የሃይማኖት ቦታዎች ናቸው። አዲስ አበባ ላይ ለምሳሌ አንዱ ኬዝ የተገኘው አንዋር መስጊድ መርካቶ አካባቢ ነው። ከዚህ ከጾሙ ወቅት ጋር ተያይዘው ማታ ማታ ፈጠር በሚደረግበት ሰዓት ላይ ከተበላ ምግብ ነው። እዞ አካባቢ ላይ የተለመደውን ንጽሕና እጅ መጣጠብ፣ ምግብ አብስሎ አምቆ መብላት ነው የመሳሰሉትን በደንብ አስተማሪው ጽሁፎችንም እንደዚህ በየቦታው በትነናል። በዛ መሰረት ጥንቃቄ ያስፈልጋል። በኦርቶዶክስ ሃይማኖት በኩል ደግሞ የጸበል ቦታዎች ላይ እንደዚሁ አብረን ከሃይማኖት አባቶች ጋር በስፋት እየሰራ ነው። እነዚህን የጸበል ቦታዎች ንጹህ እንዲሆኑ ማድረግ፣ ሌሎች የሚሰሩ ስራዎች አሉ። እሱ ስማጠናቸው መቀጠል ያስፈልጋል። በተለያዩ ቦታዎች ከቤት ንብረታቸው የተፈናቀሉ ዜጎችን ለመርዳት ና የወደሙ የጤና ተቋማትን መልሶ ለመገንባትም ከሰላም ሚኒስቴር ጋር በጋራ እየተሰራ ሲሆን ለዚህም ግብረ ኃይል መቋቋሙን ዶክተር አሚር አመልክተዋል። ለበሽታው የሚሰጠውን ክትባት በተመለከተም የኢትዮ ጤና ጥበቃ ሚኒስቴር ከዓለም አቀፉ የጤና ድርጅት ጋር በመነጋገር በሽታው ሊከሰት ይችላል በሚል ስጋት የዳሰሳ ጥናት ቀደም ብሎ መደረጉን የገለጹት ዶክተር አሚን በጥናቱ መሰረት 730 ሺህ ክትባት ከለጋሾች መገኘቱን ጠቅሰዋል። የኮሌራ በሽታ ከተከሰተ ወዲህም ተጨማሪ ክትባት ለማግኘት ጥያቄ መቅረቡን አመልክተው 130 ሺህ ተጨማሪ ክትባት በቅርቡ ወደ ሀገር እንደሚገባ ገልጸዋል። ወደፊትም በሀገሪቱ በቋሚነት ከሚሰጡ 11 የክትባት አይነቶች በተጨማሪ የኮ ራ ክትባትን ተጋላጭ ለሆኑ የህብረተሰብ ክፍሎች በመደበኛነት ለመስጠት መታቀዱን አስረድተዋል። ኮሌራ ክትባት ካላቸው በሽታዎች አንዱ በመሆኑ ቀድሞ ለመከላከል ከሚደረግ ጥንቃቄ ጎን ለጎን ክትባት አይነተኛ መፍትሄ ቢሆንም የክትባቱ ዋጋ ውድ፣ በዓለም ላይ ያለው አቅርቦትም አነስተኛ መሆኑን የዓለም አቀፉ የጤና ድርጅት መረጃ ያሳያል። ስለሆነም የግልና የአካባቢ ንጽህናን በመጠበቅ በሽታውን ለመከላከል ቀላሉና ብዙ ወጪ የማያስወጣ መፍትሄ መሆኑን የሕክምና ባለሙያዎች አበክረው ይመክራሉ። ለዚህም የህብረተሰብ ጤና ትምህርቶችን ማዳረስ፣ የህብረተሰብን የኑሮ ሁኔታ የሚያሻሽሉና ከድህነት የሚ ወጡ የኢኮኖሚ አማራጮችን መፍጠር እንዲሁም መፈናቀልን የሚያስከትሉ ግጭቶችን በማስቆም በሀገሪቱ ሰላምና መረጋጋት እንዲሰፍን መስራት መፍትሄ መሆኑን መረጃዎች ይጠቁማሉ። ዝግጅታችን ለዚህ ተጠናቋል። ስለተከታተላችሁ እናመሰግናለን። ፀሐይ ጫንንኝ መልካም ጊዜ